ሚሚ አለማየሁ አዲስ አበባ ነው የተወለዱት። ከቤተሰቦቻቸው ጋር ወደ ኬንያ ሲሄዱ ገና የስምንት ዓመት ልጅ ነበሩ። ለሁለተኛ ደረጃ ትምህርት ሲደርሱ ወደ ካሊፎርኒያ ተጓዙ። ወቅቱ የአፍሪካ ነው የሚሉት ሚሚ ለረጅም ዓመታት በአፍሪካ እድገት ላይ በተለይም ከአፍሪካ የንግድ ድርጅቶችና ኩባንያዎች ጋር በቅርበት በመስራት ይታወቃሉ። ባለፈው ሳምንት ያንግ ኢትዮጵያን ፕሮፌሽናልስ የተባለው ድርጅት ሚሚን ተጋባዥ አድርጓቸው ነበር። የዝግጅቱ ዓላማ በውጭ ሀገር የሚኖሩ ኢትዮጵያውያን እንደ ሚሚ ካሉ ስኬታማ ሰዎች የህይወት ተመክሮ ጠንካራ ሰራተኝነት፣ ቁርጠኝነትና ስኬት ትምህርት እንዲቀስሙ ለማድረግ ነው። ይህ ድርጅት ከዚህ በተጨማሪ ኢትዮጵያውያን ባለሙያዎች በማገናኘት ስራ በማፈላለግና አባል ባለሙያዎቹን በአሜሪካ ያሉትን ታዳጊ ኢትዮጵያዊ ልጆች በትምህርትና በምክር እንዲረዱ ፕሮግራሞችን በማዘጋጀት ይንቀሳቀሳል። የእኔ ታሪክ ከአብዛኛው ስደተኛ ታሪክ ብዙም የተለየ አልነበረም የሚሉት ሚሚ እንደ ሁለተኛው ስደተኛ ሁሉ የባህል መጋጨትን መቋቋም እየተማሩ ራስን በመደገፍ ብዙ ሰዓቶችን መስራት እንደነበረባቸው ያስታውሳሉ። ሚሚ በእለቱ የህይወት ታሪካቸውን ከመዘርዘር ይልቅ ከልቤ የሚመራባቸውና አሁን ላለሁበት ህይወቴ ምክንያት ናቸው የሚሏቸውን አስር እሴቶቻቸውን ለአድማጮቻቸው አካፍለዋል። የመጀመሪያው ለውጥ ነው ተለወጡ ለውጥንም ተቀበሉ ገና ልጅ እያለሁ ነበር ወላጆቼ ወደ ኬንያ የሄዱት ይህ ለእኔ የመጀመሪያ ትልቅ ለውጥ ነበረ ለመጀመሪያ ጊዜ ከአማርኛ ውጪ ሌላ ቋንቋ ሲነገር የሰማሁት ያኔ ነበር። ሂደቱ በጣም አሰቃቂ ነው። ለመጀመሪያ ጊዜ ከኢትዮጵያ ውጪ ሌላ ዓለም ሌላ ሕዝብ፣ ሌላ ቋንቋ፣ ሌላ ባህል እንዳለ አየሁ። ከዚያ ጊዜ ጀምሮ በተደጋጋሚ ወደ ተለያየ ቦታ በበጎ ፈቃድ አገልግሎት ስሰጥና በስራዬም ተጉዣለሁ። ለምሳሌ የመጀመሪያ ዲግሪን እንዳገኘው የስራ ልምምዴን ያደረግኩት በጂኔቫ ነበረ። ይህን ያደረግኩት ቋንቋዬን ለማዳበርና አውሮፓን ለመ ጎብኘትም ነበር። ቀጥዬም በቱኒዥያም ሰርቻለሁ። እነዚህ ሁሉ ልምዶች ለዛሬ ማንነታቸው መሰረት እንደሆኗቸው ይናገራሉ። ሚሚ ያለማየው ስለ ቀጣዩ የህይወት መመሪያቸው ሲናገሩ ሁለተኛው የምትወዱትን ነገር ፈልጉ። እንደምትገምቱት እንደ ብዙ ኢትዮጵያውያን የኔዎቹም ወላጆች ዶክተር ወይም ኢንጂነር በሆን ደስ ባላቸው ነበር። በሳይንስ እርግጥ ጥሩ ነበርኩ እና ምናልባትም እነሱ በመረጡልኝ መንገድ ብጓዝ ደህና ዶክተር ወይም ኢንጂነር ይወጣኝ ነበር ብዬ አስባለሁ። ደስተኛ ግን አልሆንም ነበር። ወላጆቻችን ይህን የሚያደርጉት ለእኛ በጎ ነገር ስለሚመኙ ነው። የሰው አገር ሰዎች መሆናችንን ያውቃሉ። እናም በነዚህ በታወቁ ዘርፎች ብንሰማራ የተሻለ እድል አለን ብለው ነው የሚያምኑት። ለዚያ ነው ሚሚ የግል ፍላጎትን ስለመከተል ሲያብራሩ የትምህርት መስካቸውን ሲቀይሩ እንዳውም የመጀመሪያ ጥቂት ቀናት አባታቸው በጣም እንዳዘኑ እና ለጥቂት ቀናትም እንዳላናገሯቸው አስታውሰዋል። ነገር ግን ይላሉ ሚሚ ወላጆቻችን ስለሚወዱን ይቅርታ ያደርጉልናል። እኔ በዛ ጊዜ ወላጆቼን ባለመስማቴ በጣም ነው ደስ የሚለኝ። የራሴን ምርጫ ባላደርግ ኖሮ አሁን ያለሁበት ደረጃ አልደርስም ይላሉ ቀጥለውም Um, just because you have a graduate degree ሶስተኛው መማር አታቁሙ። ኮሌጅ ብትጨርሱ ዶክትሬትም እንኳ ቢኖራችሁ ነገሩ አበቃ ግባችሁ ላይ ደረሳችሁ ማለት አይደለም። እስከ ዛሬ ድረስ በተለያዩ ዝግጅቶች ደስ በሚሉኝ ጉዳዮች ላይ የሚናገር ሰው ከመጣ ለመስማት እሄዳለሁ። በተለይ ደግሞ ጉዳዩ የአፍሪካን ፖሊሲና እድገትን የተመለከተ ከሆነ ለምሳሌ ዶክተር አንጎዚ ዚ ከናይጄሪያ ናቸው። በጣም ነው የማደንቃቸው። እሳቸው ሲናገሩ መስማት በጣም ነው የሚያስደስተኝ። እናም ሁልጊዜ ሳገኛቸው አንድ ነገር ተምሬ ነው የምወጣው። እናም ሚሚ ለአድማጮቻቸው እያንዳንዱ ቀን የመማሪያ እድል ነው ይላሉ። አራተኛው አንዳንዴ የምትመኙትን ነገር ፈልጋችሁ አታችሁት ይሆናል። ከሆነም ራሳችሁ ልትፈጥሩት ሞክሩ። የድህረ ምረቃ ትምህርቴን እንደጨረስኩ በአፍሪካ ንግድ ላይ ያተኮረ ድርጅት ውስጥ መስራት በጣም እመኝ ነበር። በወቅቱ አብዛኛው የፈለግኩት ስራ ደግሞ የአሜሪካ ዜግነትን ይጠይቅ ነበር፣ እኔ ደግሞ አልነበርኩም። የፈለግኩትን የስራ ልምምድ የሚሰጠኝ ኩባንያ ፍለጋ ብዙ ጊዜን በቤተ መጽሐፍት ውስጥ አጠፋ ነበር። በመጨረሻ የስራ ማስታወቂያ ባይኖራቸውም ለብዙ ድርጅቶች አብሬያቸው መስራት እንደምፈልግ የሚገልጽ ደብዳቤ ላኩኝ። እናም ከነዚህ አንዱ ድርጅት ለስራ ልምምድ ክፍት ቦታ እንደሌላቸው፣ ነገር ግን ብሰራ ምን ላረግ እንደምችል የስራ ዝርዝር እንዳቀርብ ነገሩኝ። የመስራት እድሉ ከተሰጠኝ በኋላ ግን ስራዬ ስላስደሰታቸው ትምህርት ቤት ስመለስ ከአዲ ከአዲስ ላፕቶፕ ጋር በትርፍ ጊዜ እንድሰራላቸው ላኩኝ። ሚሚ ከዚህ ልምዳቸው ተነስተው የሰሩበት ድርጅት የልምምድ ስራ ጠቃሚ መሆኑን እንደተረዱ ፕሮግራሙንም እንደጀመሩ አስታውሰዋል። እንግዲህ ይህ የስራ ቦታ ሲጀመር ክፍት አልነበረም። እንደ ሚሚ አገላለጽ የፈለጉትን እድል መፍጠር መሞከር ማለት እንዲ ነው። አምስተኛ ሁል ጊዜም አርአያ የሚሆን አስተማሪ፣ መካሪ፣ ሜንቶር ይኑራችሁ። እኔ አለኝ ወይ ስራ ሳገኝ ወይ የትብብር ደብዳቤ ስፈልግ ሳይሆን በየጊዜውና በተከታታይ ነው ማገኛቸው። መቼም ቢሆን ከሌሎች መማር ይቻላል አክለውም አርአያ አስተማሪ በየጊዜው ስላደረጋችኋቸው መሻሻል የስራ እድሎች እና የወደፊት እቅዶች ማሳወቅ አስፈላጊ መሆኑን ይናገራሉ ለራስ ብቻ ሳይሆን ለሌሎችም ጥሩ ተምሳሌት መሆን ኃላፊነት መሆኑን ሲያብራሩ እናንተም ለሌሎች አርአያ አስተማሪ ሁኑ። ጎረቤታችሁ ወይም የወንድማችሁ ጓደኛ ሊሆን ይችላል። እኔም እንዲሁ በስሬ የምከታተላቸው ሰዎች አሉኝ። ሌሎችን ማስተማር በጣም አስፈላጊ ኃላፊነት ነው። የሚቀጥለው ትውልድ እናንተን ያያል፣ እናም ከእናንተ መማር ይፈልጋል። ሚሚ ተግቶ መስራት መተኪያ እንደሌለው ሲያብራሩ እንዲህ ነበር ያሉት። ሰባተኛው ነጥብ ደግሞ ተዘጋጁ፣ ጠንክራችሁ ስሩ። ምንም ነገር በዋዛ አይመጣም። እኔ ብዙ እንቅልፍ አልባ ቀኖችን አሳልፍ ያለሁ። አንድን ነገር ለማሳካት መስዋዕትነት መክፈል ያስፈልጋል። በህይወታችሁ በመረጣችሁት ነገር የበላይ ሆናችሁ ለመገኘት ሞክሩ። የሚቀጥለውም ለዚህ ስኬታቸው አስተዋጽኦ ካደረጉት ነገሮች መካከል ከብልሹና ህገወጥ ምግባራት መራቃቸው መሆኑን ይናገራሉ። ስምንተኛው ስትኖሩ ሌላ ሰው በአጉ ዊ መነጽር እንደሚያያችሁ ተጠንቅቃችሁ ኑሩ። ሁለት ጊዜ በሹመት ስነ ስርአት ውስጥ ሳልፍ ደስ ያለኝ ነገር ስርአትና ህግን የጠበቀ ህይወት መኖሬ ነው። ምን ያህል የግል ህይወታችሁ ውስጥ ገብተው እንደሚፈትሹ የሚገርም ነው። በጊዜ ግብሬን መክፈሌ፣ የሰሩልኝ ሰዎች ህጋዊ መሆናቸው በጣም ጠቅሞኛል። የሚቀጥለው ህይወት ስራ ብቻ አለመሆኑን ለአድማጮቻቸው ያስተላለፉት እንዲህ ሲሉ ነበረ። ዘጠነኛው ደግሞ ተዝናኑ ደስታም ይኖራችሁ ከስራችሁ እርካታ ፈልጉበት የዛሬ ሁለት ዓመት ለገና በዓል በዋይት ሀውስ ፓርቲ ላይ ተገኝቼ ነበር። እና ፕሬዚደንት ኦባማን ክቡር ፕሬዚደንት፣ ለርሶ በመስራቴ ትልቅ ክብር ነው የሚሰማኝ አልኳቸው። ሚሚ እየተዝናናሽም ጭምር መሆኑን ተስፋ አደርጋለሁ አሉኝ። መልሱ በጣም ነው የደነቀኝ። ትክክል ነው፣ ብዙ ጊዜያችንን በስራ ተጠምደን እናሳልፋለን። ግን በስራችን ደስተኞች መሆናችንን መጠየቅ አለብን። ካልሆነም ምናልባት ሌላ ነገር የመፈለጊያ ጊዜ ነው ማለት ነው። የመጨረሻ የህይወት መርኋቸውን ሲናገሩ ከሁሉም በላይ ጥሩ መስራት ዋጋ እንዳለው ይመሰክራሉ። And lastly, be nice. ጥሩ ሰው ሁኑ። በህይወቴ ብዙ መጥፎ ሰው አጋጥሞኛል። አንዳንድ ሰው አለቃ ስለሆነ ብቻ ክፉ መሆን ያለበት ይመስለዋል፣ ግን ይሄ እኮ ፈጽሞ ልክ አይደለም። ጥሩ ስትሆኑ ሰዎች ለእናንተ ሊሰሩላችሁ፣ ሊረዷችሁ፣ ሊደክሙላችሁ ፈቃደኛ ይሆናሉ። ከሰዎች የላቀ ነገር የምታገኙት ጥሩ ሰዎች ስትሆኑ ነው። በመቀጠልም ሚሚ ስለ ግል ተመክሯቸው፣ በአፍሪካ ኢንቨስት ስለማድረግና እንቅፋቶቹ፣ በዚህ ዙሪያ ስላለው የኢትዮጵያ ነባራዊ ሁኔታ በተደረገላቸው ጥያቄዎች ላይ ሰፋ ያለ ማብራሪያ በመስጠት ዝግጅቱ ተጠናቋል።